The voice of a man. ከትናንት በስቲያ ቅዳሜ ሶማሊያ ዋና ከተማ ሞቃዲሾ ውስጥ የደረሰው ፍንዳታ በሀገሪቱ የሽብር ታሪክ ከፍተኛው እንደሆነ ተገልጿል ነዋሪዎች በጥቃቱ የተሰማቸውን ቁጣ ለመግለጽ ተቃውሞ እያሰሙ መሆናቸውም ታውቋል ዩናይትድ ስቴትስም ጥቃቱን አውግዛዋለች ጂል ክሬግ ከናይሮቢ ሪቻርድ ግሪን ከዋሽንግተን ያጠናቀሯቸው ዘገባዎች አሉ አዲሱ አበበ አቀናጅቶ አቅርቧቸዋል በቅዳሜው ጥቃት የሞቱ ሰዎች ቁጥር 276 መድረሱን የቆሰሉት ደግሞ 429 እንደሆኑ የማስታወቂያ ሚኒስትሩ አብዱራህማን ኦስማን ገልጠዋል። በትናንቱ ዕለት እሁድ ማለት ነው፣ ጥቃቱ በደረሰበት ስፍራ የተሰባሰበ ህዝብ ሽብርተኞችን በማውገዝ ቁጣውን በከፍተኛ ስሜት ገልጧል። አንዳንዶቹም በስፍራው ደርሰው ሁኔታውን ሲመለከቱ አልቅሰዋል። ሜልደይን ቅዳሜ ዕለት የደረሰው ጥቃት ጭካኔ የተመላበት ጭፍጨፋ ነው። እንዲህ አይነት ነገር ላለፉት 27 ዓመታት አይቼ አላውቅም። አንገቱ የተቆረጠ ሕፃን መሬት ላይ ወድቆ አይቻለሁ። እናቱና ሌሎች ሕፃናትም በፍንዳታው ሕይወታቸው አልፎ አስከሬናቸው በየሜዳው ወድቆ ተመልክቻለሁ። ብዙዎቹ የተቀበሩት ከነ ሙሉ አካላቸው ሳይሆን የተበታተነ የሰውነታቸው ክፍል ተለያይተው ነው። እጅግ አሰቃቂና ዘግናኝ ትዕይንት ነው። ለተቃውሞ የወጣው ህዝብ ሞቃዲሾ ውስጥ ለሚደርሰው ለዚህ አይነቱ የሽብር ጥቃት ብዙውን ጊዜ ኃላፊ ነኝ የሚለውን እስላማዊውን ነውጠኛ ቡድን አልሻባብን አውግዟል። ቡድኑ የቅዳሜውን ጥቃት በተመለከተ እስካሁን ምንም ያለው ነገር የለም። የሶማሊያ መንግሥትና የሽብርተኛነት ጠበብት ግን ድርጊቱ ከሽብርተኛው አልሸባብ ራስ እንደማያወርድ ጽኑ እምነት አላቸው። የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፈርማጆ ፈልኪ ማንተ ዳዓይ ፎሽ ሑማ አሰቃቂ ጥቃት ነው። አልሻባብ ንጹሓንን ኢላማ ማድረጉን እንደ ቀጠለ ያሳያል። የሶማሌ ሕዝብ ከመቼውም ጊዜ ይበልጥ የዚህን ቡድን ሰይጣናዊ ባሕሪና ዕቅድ አሁን ሊረዳ ይገባዋል። እነሆ ዛሬም ሕዝብ በብዛት በተሰበሰበበት ስፍራ ሲቪሎችን አጥቅቷል። ራሽድ አብዲ ባለም አቀፍ የቀውስ አስወጋጅ ቡድን የአፍሪካ ቀንድ የፕሮጀክት ዲሬክተር ናቸው። ላለፉት ከሀያ ዓመታት በላይ ሶማሊያ ውስጥ ይህን መሰል ዘግናኝ ድርጊት ታይቶ አያውቅም ይላሉ። መንግሥት የሶማሊያ መንግሥት ማለት ነው በተሽከርካሪዎች ላይ የሚጫኑ ፍንዳታዎችን በጥንቃቄ መከታተል ይኖርበታል ሲሉም ያሳስባሉ። ስለዚህ ለቀጣዮቹ አስር ዓመታት አልሻባብ ከፍተኛ ስጋት መደቀኑን ይቀጥላል። እነዚህን መሰል ጥቃቶች ማካሄዱንም አያቆምም። ስለዚህ ሶማሊያ ከፍተኛ ጥንቃቄ በማድረግና የመልሶ ማጥቃት እርምጃዎችን በመውሰድ የአልሻባብን የሽብር ጥቃቶች መመከት ይኖርበታል። ራሽድ አብዲ እንዳመለከቱት ይህ ጥቃት የደረሰው የሶማሊያው መከላከያ ሚኒስትርና የጦር ኃይሉ ጠቅላይ ኤታማዦር ሹም ስራቸውን ከለቀቁ ከጥቂት ቀናት በኋላ ነው። እናም አሉ አብዲ በደህንነት ክፍሉ አባላት መካከል ግጭት መኖሩ ተደጋግሞ የሚሰማ ነውና ለዚህ ቀውስ መንገድ የከፈቱ ሁኔታዎች ሊኖሩ እንደሚችሉም ለመገመት ቀላል ነው። በቅዳሜው ጥቃት ከቆሰሉት መካከል ሞቃዲሾ የሚገኘውን የቪኦኤ ጋዜጠኛ አብዱልቃድር መሐመድን ጨምሮ እጅግ የተጎዱት ሰላሳ ህሙማን ዛሬ ሰኞ ለሕክምና ወደ ቱርክ መወሰዳቸው ታውቋል። የሶማሊያ መንግስትም በትናንቱ ዜና እንደተገለጠው የሦስት ቀናት ብሔራዊ ሐዘን ያወጀ ከመሆኑም በላይ የአገሪቱ ሰንደቅ ዓላማም በግማሽ እንደሚውለበለብ አስታውቋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ጥቃቱን በከፍተኛ ደረጃ ያወገዘች መሆኗን የውጭ ጉዳይ ሚኒስቴር አመልክቷል።